በጉባኤው ላይ ፍሌክሶን ከሁመን ራይትስ ወይዘሮ ሮዛ ካርሊን በጋምቤላ በተፈናቀሉ አራሽ ላይ በደረሰው በደል የብሪታንያን መንግስት የውጭ የልማት ድርጅት ለህግ ያቀረቡትና እንዲሁም ዶክተር አቻሜ ለደበላ ሸንጎን ድርጅት በመወከልና ሌሎችም በጉባኤው ላይ ተካፋይ ነበሩ። በተጨማሪም ትውልደ ኢትዮጵያ የሆኑት የብሪታንያ ዜግነት ያላቸው አሁን በኢትዮጵያ በእስር ላይ የሚገኙት የአቶ አንዳርጋቸው ጽጌ ባለቤትም በጉባኤው ላይ በመገኘት ባለቤታቸው በአሁኑ ወቅት በእስር ቤት በምን ሁኔታ ላይ እንደሚገኙና አቶ አንዳርጋቸው ጽጌን ለማስፈታትም የብሪታንያ መንግስት ስለወሰደው ለዘብተኛ አቋም ገለጻ አድርገዋል። ጉባኤውን የከፈቱት ወይዘሮ ፓትሪሻ ባርትሌይ ያለም አቀፉ የሰብአዊ መብት ተሟጋች ድርጅት በብሪታንያ የኢትዮጵያና የኬንያ ክፍል ኃላፊ ሲሆኑ፣ ፓትሪሻ ባርትሌይ የኢትዮጵያ መንግስት በህዝቡ ላይ የሚያደርሰው አፈና፣ እስራት፣ ማዋከብና ግድያ እጅግ አሳሳቢና አስጊ ደረጃ ላይ እንደደረሰም በመግለጽ ነበር ጉባኤውን የከፈቱት። በዚህ ጉባኤም ላይ የመጀመሪያው ተናጋሪ ፊሊክስ ሆርን የሂውማን ራይትስ የአፍሪካ ቀንድ ተመራማሪ ባደረጉት ገለጻ በኦጋዴን በጋምቤላና በሌሎችም የኢትዮጵያ ክልሎች ውስጥ ከፍተኛ የሆነ የሰብአዊ መብት ገፈፋ እንደሚደረግ በመግለጽ በተጨማሪም ደግሞ በቅርቡ በሰላማዊ ተቃዋሚዎች ላይ በኦሮሚያ ክልል ውስጥ መንግስት በወሰደው መጠነ ሰፊ እርምጃ ከአራት መቶ ሰዎች በላይ መገደላቸውንና በሺ የሚቆጠሩ ሰዎች መታሰራቸውንም ገልጸዋል። ፊሊክስ ሆርን በመቀጠልም ኢትዮጵያ ለተባበሩት መንግስታት የጸጥታ ጥበቃ ምክር ቤት ተለዋጭ አባልነት ብቻ ሳይሆን በተጨማሪም የሰብአዊ መብቶች ምክር ቤት አባል እንድትሆን በቅርቡ መደረጉ የዓለም ሕብረተሰብ በተባበሩት መንግስታት አቋምና ኢትዮጵያ በሰብአዊ መብት መከበር ጥሰት እየተወገዘችና በቂ መረጃዎች እያሉ አባል እንድትሆን መደረጉ የድርጅቱን ሕልውና ጥያቄ ያደርገዋል ሲሉም ገልጸዋል። በዕለቱም ከነበሩ ግንባር ቀደም ተናጋሪዎች መካከል ሌላዋ ወይዘሮ ሮዛ ካርሊንግ የህግ ባለሙያ ነበሩ። ወይዘሮ ሮዛ ካርሊንግ የብሪታንያ መንግስት ለኢትዮጵያ መንግስት ለልማት እንዲያገለግል የሰጠውን ገንዘብ የኢትዮጵያ መንግስት በጋምቤላ ራሾች እንዲፈናቀሉ ህገ ወጥ በሆነ መንገድ ተጠቅሞበታል በማለት የብሪታንያን የውጭ የዓለም አቀፍ የልማት መስሪያ ቤት ለህግ ያቀረቡ ሰው ናቸው። በአሁኑ ወቅት ደግሞ ወይዘሮ ሮዛ ካርሊንግ አቶ አንዳርጋቸው ጽጌ በህገ ወጥ መታሰራቸውን አስመልክቶ የብሪታንያ ዜግነት እያላቸው የብሪታንያ መንግስት አቶ አንዳርጋቸው እንዲፈቱ በቂ ጫና ባለማድረጉ ለመውሰድ ስላቀዱት ህጋዊ እርምጃ እንዲህ በማለት ነበር የገለጹት ኢትዮጵያ አቶ አንዳርጋቸው ጽጌ ተጠልፎ ነው የተወሰደው። ይህንንም ቃል ሆን ብዬ ነው የምጠቀመው። ከየመን ወደ ኢትዮጵያ የተወሰደው ከዚያም ለብቻው በልዩ እስር ቤት ከሃያ ሁለት ወራት በላይ መታሰሩ ብቻ ሳይሆን እሱ በሌለበት በተፈረደበት ፍርድ የሞት ቅጣት ይፈጸምበታል እየተባለ የብሪታንያ የውጭ ጉዳይ ሚኒስቴር አስፈላጊውን እርምጃ ለመውሰድ ፈቃደኛ አለመሆኑን አስመልክቶ ምን አይነት እርምጃ እንደምንወስድ አስፈላጊውን ቅድመ ሁኔታ እያዘጋጀን ነበር በማለት ነበር የገለጹት። ሌላው በዚህ በኢትዮጵያ ላይ ስለሚካሄደው የመብት ገፈፋ ተናጋሪ የነበሩት ደግሞ ፕሮፌሰር አቻሜለክ ደበላ ነበሩ። ዛሬ በኢትዮጵያ የፖለቲካ ድርጅቶች በነፃ የሚንቀሳቀሱበት ምህዳር እጅግ በጣም ጠቧል። የብዙሃን መገናኛዎች ደብዛቸው ጠፍቷል። በነፃ የመናገር በነፃ የመደራጀት ሰላማዊ ሰልፍ የማካሄድ ብሎም ተቃውሞን የመግለጽ መብት አፍኗል። ይህንን ካሉ በኋላ ፕሮፌሰር አቻሜለ ደበላ በኢትዮጵያ የሕዝብ መብት እንዲከበር የታሰሩ እስረኞች የዓለምን ቅድመ ሁኔታ እንዲፈቱ ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጥሪ በማቅረብ ጉባኤው ተፈጽሟል። ድል ነሳው ጌታነክ ለዶቸ ቬለ ሬዲዮ ለንደን